ጤናና አካባቢ። ለጤናማ ኑሮ ዘላቂነት ያለው የምግብ ስርዓት አስፈላጊ ስለመሆኑ መናገሩ መልካም መልካምና አንድ ነገር ቢሆንም ከአፈር እንደሚጀምር መረዳት ያስፈልጋል ይላሉ የዓለም የምግብና የእርሻ ድርጅት ዋና ዳይሬክተር ሆሴ ግራዚያኖ ደ ሲልቫ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የተባበሩ መንግስታት ድርጅት በ68ኛው ጠቅላላ ጉባኤው ላይ ነው የጎርጎሮሳዊ 2015 ዓመተ ምህረትን ዓለም አቀፍ የአፈር ዓመት እንዲሆን የወሰነው። ኢትዮጵያ ውስጥም ለአፈር ሊደረግ ስለሚገባው ጥንቃቄ ግንዛቤ ሊያስጨብጡ የሚያስችሉ ዝግጅቶች እየተከናወኑ ነው። የዕለቱ መሰናዶ ስለ አፈር የተካሄደውን የባህል ምሽት መነሻው አድርጓል። ለዝርዝሩ አብረን እንቆይ። አፈር በየቦታው እንደ ልብ የሚገኝ የተፈጥሮ ሀብት በመሆኑ ብቻ ጥንቃቄና ክብካቤ እንደሚያስፈልገው ብዙዎች አይገነዘቡም። የዓለም የምግብና እርሻ ድርጅት ማለትም ፋኦ ዋና ዳይሬክተር ሆሴ ግራዚያኖ ደ ሲልቫ በዓለም ካለው ብዝሃ ሕይወት አፈር አንድ አራተኛውን እጅ እንደሚይዝ መጠቆማቸውን የድርጅቱ መረጃዎች ያመለክታሉ። አፈር በብዛት ይገኛል ቢባልም ግን በተፈጥሮ አደጋዎችም ሆነ በሰው ሰራሽ ችግሮች የአፈር ለምነትና ጤናማነት እያሽቆለቆለ መሄዱን የዘርፉ ባለሙያዎች ያስገነዝባሉ። ይህ ደግሞ በአፈር አማካኝነት በቅሎ ለምግብነት የሚውለው የሰብል ምርት እንዲቀንስና የምግብ ዋስትና ጥያቄ ላይ እንዲወድቅ ማድረጉ ይገለጻል። ፋኦ የአፈር ለምነትና ጤናማነት ዘላቂነት እንዲኖረው መደረግ ስለሚገባቸው ተግባራት ሲዘረዝር አብዛኛው ገበሬ የሚጠቀምበትን ባህላዊ የአፈር ክብካቤ ነው የሚያስቀድመው። ይህም ሰብልን መቀያየር የሚለው ነው። እንደ ፋኦ ይህ ስልት አፈር ያለውን ጠቃሚ ንጥረ ነገር እያደሰና ዳግም እያመነጨ በለምነቱ እንዲቀጥል ይረዳዋል። አፈር ድምጽ የለውም ይላሉ ሆሴ ግራዚያኖ ደ ሲልቫ፣ የዓለም የምግብና የእርሻ ድርጅት ዋና ዳይሬክተር። በምግብ ማምረት ሂደት የሰው ልጆች ተጓዳኝ ስለሆነው ስለ ድምፅ አልባው አፈር እጅግ ጥቂት ሰዎች ናቸው የሚናገሩለት። አርቲስት ስለሺ ደምሴ ማለትም ጋሽ አበራ ሞላ በኪነ ጥበብ ስራዎች የአፈርን ጠቀሜታ በማስገንዘብ ለአፈር ጥንቃቄ እንዲደረግ የሚያሳስብ ዝግጅት ትናንት ማምሻውን በኢትዮጵያ ብሔራዊ ቲያትር ከባልደረቦቹ ጋር በመሆን አቅርቧል። ዓለም በተፈጥሮም ሆነ ሰው ሰራሽ ሁኔታዎች አፈሮች እየተጠረጉ እየተሸረሸሩ እና በተለያየ አይነት መንገድ ያላቸውን ኒውትሪሽስ የሆኑትን ዋና ዋና ነገሮች እያጣች በሄደች ቁጥር በአፍሪካ ውስጥ ወደ ሰማንያ ሶስት ፐርሰንት የሚሆነው የመሬት ተጠቃሚ ነው። በአፍሪካ በአጠቃላይ እንግዲህ አርባ ፐርሰንት የሚያለው እጅ አሁን በጣም ወደ አደጋ ላይ እየወደቀ ነው። ይህም ይህን በተመሳሰለ በምርት አምራቹ አካባቢ የደረሰው ችግር በጣም ቁተኛ ስለሆነ አሁን እንዴት አድርገን እንደገና መሬትን አሻሽለን ተጠቅመን አፈሩን ጠብቀን ንቱን ጠብቀን እንዴት አድርጎ ምግብ እጥረት እንዳይኖር ጤናማ የሆነ በተሰብ ለመፍጠር የግድ አፈር መጠበቅ አለብን በሚል አይነት ሁኔታ የተነሳሱ መንግስት ያልሆኑ ድርጅቶች ያው የመንግስትም የእርሻ ኢንዱስትሪ አለ እነሱ ሁሉ አንድ ላይ ገብተውበት ነው የሚሰሩት። ያለ ጤናማ አፈር ለጤናማ ህይወት በሚል መርህ ነው በዚህ ጎርጎሮሳዊ ሁለት ሺ አስራ አምስት አመተ ምህረት በመላው ዓለም ለአፈር ትኩረት እንዲሰጥ የተባበሩ መንግስታት ድርጅት የወሰነው። ስለ ጤናማ አፈር ስንናገር ምን ማለታችን ይሆን? በኢትዮጵያ የግብርና ምርምር ተቋም የአፈርና ውሃ ምርምር ዳይሬክቶሬት ምክትል ዳይሬክተር አቶ ገብረየስ ጉርሙ ጤናማ አፈር ማለት ለእጽዋት ምግብነት የሚውሉ አስፈላጊ ንጥረ ነገሮችንና ውዶችን በአስፈላጊ መጠንና ሁኔታ የያዘ አፈር ማለት ሲሆን በኬሚካላዊ ፊዚካላዊና ስነ ህይወታዊ ሁኔታው ለሰብሎች እድገት አመቺ የሆነ አፈር ማለት ነው። እንደው ዘርዘር አድርገን ስንመለከተው ደግሞ የካርቦናዊ ቁስ ወይም ኦርጋኒክ ማተር ይዘቱ በጥሩ ሁኔታ ላይ የሚገኝ ማለት ሲሆን ይሄ ካርቦናዊ ቁስ ለሰብሎች እድገት አስፈላጊ የሆኑ ንጥረ ነገሮችን በውስጡ አጭቆ የያዘ በሌላ አባባል የአፈር ባንክ ነው ማለት ነው። ሌላው የአፈሩ የኮምጣጣነት ወይም የጨዋማነት ሁኔታው ለሰብሎች እድገት የጎላ ችግር የማይፈጥር ደረጃ ላይ የሚገኝ ማለት ነው። ሌላው ነጥብ በቂ አየርና ውሃ በውስጡ ሊዛወር የሚችል ለአፈር ለምነት መሻሻል ብሎም ለሰብሎች ምርትና ምርታማነት መጨመር ከፍተኛ አስተዋጽኦ ያላቸው ጠቃሚ ህዋሳትን የያዘ በውስጡ በያዛቸው ብረታማ ነገሮች ወይም ሄቪ ሜታልስ የተነሳ አካባቢውን የማይበክል ወይም እነዚህ ሄቪ ሜታልስ በዝቅተኛ ደረጃ የሚገኙበት በጥቅሉ ለሰው ልጅ ጤናማ አኗኗርና ህይወት መሰረት የሆነ እጅግ አስፈላጊ የተፈጥሮ ሀብት ማለት ነው። ጤናማ አፈር ማለት አንድ ነገር በብዛት መገኘቱን ለመግለጽ እንደ አፈር ነው ይባላል። ግን አፈር በአግባቡ ካልተጠበቀ የምግብ ዋስትናን ማረጋገጥ እንደማይቻል ፋኦ ያስገነዝባል። የምግብ ዋስትናና የአፈር ቁርኝት እዚህ ላይ እንዴት ይታያል? በትክክል ነው። እንግዲህ መቼም አፈር የህይወት ምንጭ ነው ሲጀምር የሰው ልጅም የተሰራው በቅዱሳት መጽሐፍትም ከአፈር ነው። ከዚህ በኋላ ደግሞ ቀጥለን ስናይ ለሰው ልጅ ምግብነት የሚያስፈልገው ጠቃሚ ነገር ሁሉ መነሻው ከአፈር ነው። በእጽዋት በኩል ከአፈር ተወስዶ ወደ ሰውና ወደ እንስሳት ነው የሚተላለፈው። ስለዚህ ቅድም በጠቀስኩት መሰረት የአፈር ጤናማነት በተገቢው ሁኔታ ካልተጠበቀ በአጠቃላይ የግብርና ምርትና ምርታማነት በከፍተኛ ደረጃ ይቀንሳል። ስለዚህ አንድ ሀገር በሰብል ምግብ ብሎም በእንስሳት ምርት ራሷን ለመቻል በምታደርገው እንቅስቃሴ ውስጥ የአፈር ጤናማነትና ደህንነት መጠበቅ በጣም ወሳኝ ነገር ነው ማለት ነው። የአፈር ምርታማነት እንዲሻሻልም ሆነ ለምነቱ እንዳይጠፋ የአፈር ጤናማነት መጠበቅ እንደሚኖርበት በባለሙያዎች ተደጋግሞ ይገለጻል። የአፈር ጤናማነት እንዴት ነው የሚጠበቀው? የአፈር ምርምር ባለሙያው ምላሽ አላቸው። እንግዲህ የአፈር ደህንነት ብለን ከጠቀስናቸው ናቸው አስፈላጊ የሆኑ የአፈር ንጥረ ነገሮች በበቂ ሁኔታና መጠን በአፈር ውስጥ መገኘት ነው ብለናል። ስለዚህ ይሄ በማይገኝበት ሁኔታ የተለያዩ ተፈጥሯዊና ሰው ሰራሽ ማዳበሪያዎችን በተገቢው መጠንና ሁኔታ በመስጠት የአፈር ለምነትን መጠበቅ ያስፈልጋል። ሌላው የአፈሩን ኮምጣጣነትና ጨዋማነት ችግር ሊያስወግዱ የሚችሉ እንደ ኖራና ጅብሰም የመሳሰሉ ኬሚካሎችን በመጠቀም እንዲሁም ይህንኑ ችግር ሊቋቋሙ የሚችሉ ሰብሎችን ማልማት ያስፈልጋል ማለት ነው። ሌላው ነጥብ በቂ አየርና ውሃ በአፈሩ ውስጥ እንዲዘዋወር አፈሩ እንዳይጠቀጠቅ መጠበቅ ያስፈልጋል። ሌላው በአፈር ውስጥ ያሉ ጠቃሚ ነገሮች በዝናብና በንፋስ ተጠርገው እንዳይባክኑ የአፈር ጥበቃ ስራዎችን በስፋት ማከናወን ይገባል። ይቅርታ፣ ምን ማለት ነው እንዳይጠቀጠቅ፣ አፈር እንዳይጠቀጠቅ ማለት ምናልባት በእንግሊዘኛው ሶይል ኮምፓክሽን ማለት ነው እና ይሄ ብዙ ጊዜ ምናልባትም በእኛ ሀገር እንኳን ያንን ያህል እንደ ትልቅ ችግር እንኳን የሚነሳ ባይሆንም ከትልልቅ ዘመናዊ ሄቪ ማሽነሪዎች መጠቀም ጋር ተያይዞ የሚመጣ ውሃ በተገቢው መጠን ወደ መሬት ውስጥ እንዳይሰርግ የሚከለክል እንዲሁም ደግሞ የሰብሎች ወይም ደግሞ የእጽዋት ስር ወደ ታች በደንብ ዘልቆ መብቀል እንዳይችል የሚከለክል የአፈር ሁኔታ ማለት ነው። አፈር መጠቅጠቅ። ኪነጥበብን ተጠቅመው ስለ አፈር ግንዛቤ ሊያስጨብጥ ይችላል ይችላል ያሉትን መሰናዶ በብሔራዊ ቲያትር ከባልደረቦቹ ጋር ያቀረበው አርቲስት ስለሺ ደምሴ የአፈር ክብር ገና አልገባንም ባይ ነው። አሁን አንዳንድ ጊዜም በእርሻ ላይ ብዙ እነዚህ ኬሚካሎች የተለያዩ አይነት በደንብ አፈሩ የማይጠበቅበት ጥሩ ጥሩ የሆነ የተፈጥሮ ማዳበሪያ የማያገኝበት ዝናብ እየተጠረገ በንፋስ እየተጠረገ የተፈጥሮ ሆነ ሰው ሰራሽ በሆኑ ሁኔታዎች መጥፎ ሁኔታ ላይ እየደረሰ ስለመጣ አፈር ህይወት ነው። አፈር ከሌለ ምንም ነገር የለም። አፈር ደግሞ በመጽሐፈ ቅዱሱም ያው አፈር ነህና ወደ አፈር ትመለሳለህ ይላል። እግዚአብሔር ሰውን ከአፈር ሰራው በአፍንጫውም ውስጥ እፍ ብሎ ስትንፋስ ሰጠው። ከዛ በኋላ የሰው ልጅ ህይወትን ማገኘ ይላል እና የአፈር ክብርነት ማለት ያው ህይወትን እንደሆነ እና ትልቅ ነገር እንደሆነ ዋጋ መስጠት እንዳለብን ለማስረዳት ያህል እና ሰው ግንዛቤውን በጣም አጠንክሮ ከእንግዲህ ወዲህ አሁን ነው እኔም ሆንኩ አንቺም ሆንሽ ሌላው ሰው አፈር ሲባል ዝም ብሎ አፈር ይመስለዋል እ በእርግጥ አፈር ምን ያህል ለሰው ልጅ ህይወት እንደሆነ ብዙዎቻችን ግንዛቤ የለም። ይህንንም በተግባር አሳይተን ትልቅ ለውጥ ያመጣንበትም የለም። ያው አሁን አንዳንድ የመሬት የእርከን ስራዎች፣ መሬቶችን መጠበቅ ምናምን የሚል አሁን አሁን ያሉ ነገሮች ናቸው እንጂ ያው ችግሩ ሲደርስብን ቀደም ሲል ዝም ብለን አፈርን ቀሜታውን እንኳን አናውቅም ነበር። ስለዚህ ያው እንግዲህ አፈር ህይወት ነው ብለን የምንልበት ምክንያት ምንድን ነው? በውስጡ የምናገኛቸው ቫይትሚንስ፣ ሚኒራልስ ሁሉም አልሚ የሆኑ ምግቦች በአጠቃላይ ህይወት የምናገኘው ከአፈር ነው እና ስለ አፈር ትልቅ ግንዛቤ ኑረን ነው ዋናው መልዕክት በቀ ኢትዮጵያ ውስጥ አፈርን በሚመለከት ከሚነሱ ችግሮች አንዱ የመሬቱ ተራራማነት ያስከተለው የአፈር መሸርሸርና መጠረግ መሆኑን የአፈርና ውሃ ምርምር ዳይሬክቶሬት ምክትል ዳይሬክተር አቶ ገብረየስ ሳይገልጹ አላለፉም። ኢትዮጵያ ውስጥ የአፈር መሟጠጥ ወይም ደግሞ የአፈር ለምነት እየጠፋ መሄድ እንደ ከፍተኛ ችግር ነው የሚጠቀሰው። ለዚህም ደግሞ ምክንያቱ ለእርሻ መዋል የማይገባቸው ከፍተኛ ተራራማ ቦታዎች ወደ እርሻ እየገቡ በመምጣታቸው እና ተገቢው የአፈር ጥበቃ እና አቀባ እንክብካቤዎች በሚፈለገው መጠን ባለመሰራታቸው ነው። በመሰረቱ አሁን አሁን ይሄ ሁኔታ በተሻለ ሁኔታ በግብርናው ትኩረት ተሰጥቶት እየተሰራ ይገኛል። ግን ይሄም ሆኖ እንደ ችግር ሊጠቀስ የሚችል ነው። ሁለተኛው ነገር የአፈር ኮምጣጣነት ወይም ደግሞ አሲዳማነት ችግር በከፍተኛ ደረጃ ይታያል። በሌላ ደረጃ ደግሞ የአፈር ጨዋማነት ችግር ይታያል ማለት ነው በሀገራችን ጤናማ አፈር ለጤናማ ህይወት የሚለውን የተባበሩት መንግስታት ድርጅትን መሪ ሀሳብ በመመርኮዝ በኢትዮጵያ ብሔራዊ ቲያትር የቀረበውን ስለ አፈር ግንዛቤ ማስጨበጫ ዝግጅት ተንተርሰን ለዛሬ የተፈጥሮ ሀብት ስለሆነው አፈር ያጠናቀር ነውም። በዚሁና አብቃ። ለቃለ መጠይቁ የተባበሩን እናመሰግናለን። አድማጮች ጥያቄም ሆነ አስተያየት ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋዬ የለገሰ ነኝ። ሰላም ሁኑ።